ወደ ኢትዮጵያ የተሰደዱ ደቡብ ሱዳናውያን በአሁኑ ቁጥራቸው ወደ 400 ሺህ ደርሰዋል። ከእነዚህ ውስጥ 65 በመቶ የተመዘገቡት ሕፃናት ሲሆኑ 20 ሺህ ግድም ያህል የሚሆኑት ደግሞ ከወላጆቻቸው የተለያዩ እና የሚባዘኑ ናቸው። ዋናው ምክንያታቸው በሀገራቸው ለዓመታት ባላቋረጠው የእርስ በርስ ግጭት ሳቢያ መሬት ሊታረስ ባልመቻሉ እና በተለይ ደግሞ ድርቅ የተከሰተ በመሆኑ ነው በኢትዮጵያ ጠረፎች አካባቢ እንዲሁ ድርቅ የተከሰተበት ስፍራዎች በመሆናቸው በእንቅርት ላይ ጆሮ ደግፍ አይሁን እንደሆነ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በመጻረ ቃሉ የዩኤንኤችሲአር ቃል አቀባይ ለዶችቬል ያስረዱት አቶ ክሱት ገብረ እግዚአብሔር ከጎረቤት ሀገሮች በአጠቃላይ ማለት ይቻላል በብዛት ያላቸው ስደተኞች በየወሩ ኢትዮጵያ ውስጥ ይገባሉ። በአሁኑ ወቅት በተለይ ከደቡብ ሱዳኑ የመጡት ቅጥር ቁጥራቸው ከፍ ያለ ነው። ወደ ኢትዮጵያ የገቡት ስደተኞች ከ230 ሺህ የማያንስ ነው ማለት ነው። አሁን ደግሞ በቅርብ ጊዜ በተለይ ከመስከረም 2016 እንደ ፈረንጅ አቆጣጠር ጀምሮ በተቀሰቀሰው ግጭት ከ88 ሺህ የማያንሱ ስደተኞች ገብተዋል። ይህንን ያህል ቁጥር ያለው ስደተኞች በኢትዮጵያ ግዛት ውስጥ ማስፈር የተቻለበትን ቃል አቀባዩ በመያዝ ገልጸውታል። ብዙዎቹ እነዚህ ከደቡብ ሱዳን ይመጡ ስደተኞች የሚገቡትም የሚጠለሉትም ጋምቤላ ክልል አካባቢ ነው። ወደ ጋምቤላ አካባቢ ሰባት የስደተኛ መጠለያ ጣቢያዎች አሉን። እነሱ ሞልተው ተጨማሪ ስደተኞችን ማስተናገድ የማይችሉበት ደረጃ ላይ ስለደረሱ ወደ ጎረቤት ክልል ቤኒሻንጉል ጉሙዝ ክልል የሚባል ከጋምቤላ ወደ ስምንት መቶ 44 ኪሎ ሜትር ተጉዘው እዛ እንዲጠለሉ አድርገን ያገዝናቸው ነው ያሉት። አዲስ ጉሬ ሸምቦላ የተባለ ስደተኛ መጠለያ ካምፕ ተከፍተዋልና ስለዚህ ከጋምቤላ ወደዛ እየወሰድን ትራንስፖርት እያደረግን እዛ እየተጠለሉ ነው ያሉት። ይህንን ያህል እርቀት፣ ከ800 ኪሎ ሜትር በላይ የራቀ ስፍራ መጠለያዎች ማዘጋጀቱ ለተቋማችሁ አስቸጋሪ አይሆን እንደሆነ እና ሌላ በአቅራቢያው ቦታ ጠፍቶ ነው ወይ በማለት ላቀረብኩላቸው ጥያቄ እንግዲህ ጋምቤላ እንዳልኩት ሰባት ስደተኛ ካምፖች አሉን። በአብዛኛው ጋምቤላ እንደሚታወቀው ትንሽ ዝቅ ያለና ለጎርፍ ተጋላጭ የሆነ አካባቢ ነው። እንዳይከሰት ተጨማሪ ምቹ ቦታ ስለአጣን ጋምቤላ ክልል ነው ወደ ቤኒሻንጉል ጉሙዝ የወሰድ ናቸው። በኢትዮጵያ ጠረፎችና የወሰን አካባቢዎች ድርቅ የተከሰተባቸው ናቸው። ይህንን ያህል ቁጥር ያለው ስደተኞችን ማስተናገዱ ለሀገሪቱ በእንቅርት ላይ ጆሮ ደግፍ አይሆንም ወይ ብያቸው፣ አቶ ክሱት የሚሉት ትክክለኛ ጥያቄ ነው። ነገር ግን እንደሚታወቀው የእኛ የዩኤንኤችሲአር ኃላፊነት በተለይ ከስደተኞች ጋር ከሌሎች ሀገር ከመጡ ስደተኞች ጋር የተያያዘ ስለሆነ ስራችንም እዛው ስደተኞች ጋር ያተኮረ ነው የሚሆነው። ስለዚህ ያለውን እርዳታ በባለን አቅም መሰረት እያቀረብን እንገኛለን። ጌታቸው ተድላ ኃይል ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ